ጊዜ ደግሞ በቃ እነሱ እኛ ምናምን የሚባባለው ነገር ሰብስቶኛሉ። ብዙ ጊዜ ምን ይሆናል፣ ውስጠ ይሄ ኤኮ ቼምበር ሚሊፈረንጆች

ባልተለመደ መንገድ ጊዜ ተወስዶ የሌሎችን ፈተና የበዛው ህይወት እንደ ሰው ቀርቦ ለመርዳት የፈቀደ ነፃ መንፈስ የሚንጸባረቅበትን ኢትዮጵያ የሚል መጠሪያ የሰጠችውን ልዩ ፕሮግራም በቅርቡ አስተዋውቃለች። እውቋ የሲኒማ ባለሙያ አይዳ አሸናፊ። ችን አይዳ አሸናፊ አዲስ አበባ ነው የምትኖረው። ቀደም ብሎም አሜሪካን ሀገር በትምህርትም በስራ ኖራ ወደ ኢትዮጵያ ከተመለሰች ዓመታት አስቆጥራለች። ለዛሬ ቃለ መጠይቅ ስንፈልጋት ዋሽንግተን ዲሲ አካባቢ ነው ያገኝናት። ስለ ጊዜሽ በጣም አድርገን እናመሰግናለን። ምን እግር ጣለሽ? እኔ መጀመሪያ በጣም አመሰግናለሁ። ያው እግር ጣለሽ የሚለው ያው እንደሚያውቀው ሰመር ታይም ነው። በቃ ስለዚህ ልጄን ይዤ ከዛ ጋር ትንሽ ለመዝናናት ነው የመጣሁት። ሌላ ከዛ ምንም ያልፍ ነገር የለውም። እንኳን ደህና መጣሽ። ደህና ቆያችን። ወደ ሰሞንኛ ጉዳዩ ትውሰደን፣ ሌሎች ብዙ ጥያቄዎች ነው የምናነሳው። ኢትዮጵያ የሚል ምናልባትም ብዙዎችን የሚያነጋግር ጋባዥ ስራ ይዛ መታለች። ኢትዮጵያ ከምን ተጠነሰሰ? ስለምንድን ነው ስለማን ነው? ይወል ኢትዮጵያ እንግዲህ ማሰብ ከጀመርኩት ምናልባት አንድ አመት ይሆናል አጋጣሚ ትንሽ ይ ነው ብዙ ኮመርሻል ስረዛል ነበር እና ትንሽ ደካከምኩኝ ና ረፍ ተወሰድኩኝ ለአንድ ሁለት አመት። ከዛ በኋላ ቁጭ ብዬ እያሰብኩኝ ና ትልቅ ድርጅት አልከፍት ምን ብዬ በራሴ መስራት ይችላለሁ። በዛ ተነሳ ና ብዙ ጊዜ ኢትዮጵያ ውስጥ ለበስራዬ በጣም ብዙ ቦታ ሄጃለሁ እና የትም ቦታ ስትሄድ ሁሌ በቃ የሚደንቀኝ ነገር ሁሉም ሰው የምትታወቀው በቃ አንተ ማታውቀው ነገር ያሳውቅሃል፣ እኔ ማለቆ አሳውቃቸዋለሁ። የተለያዩ ኑሮ እየኖርክም ግን አንድ በቃ የኢትዮጵያን ነገራችን ደግሞ አንድ ነው ያደረገን ነገር አለ። እና እሱ ነገር በጣም ደስ ይለኛል። እና እሱ ሶል ማለት ፈልጌ ነበረ። በአሁን ጊዜ ደግሞ በቃ ሁሌ እነሱ እኛ ምናምን የሚባባለው ነገር ሰጥቶኛል። እና ብዙ ጊዜ ምን ይሆናል መሰለህ፣ ይሄ ኤኮ ቼምበር የሚባሉ ፈረንጆች ሁላችንም በየግሩፓችን የምናውለው ከአንድ ግሩፕ ጋር ነው የምንበላው ከአንድ ግሩፕ ጋር ነው፣ ከአንድ ግሩፕ ጋር ነው እና አንዳንድ ዜዜ ሲአለም ብቻ ስትቆይ አንዳንድ ዜ ጭንቅላት የሚገድበው ነገር አለ እና እኔ በሲሬስም ሆነ በየትም ቤትም ሆነ ማላውቀውን ሰው መታወቅ ደስ ይለኛል።

እነሱ ምናልባት ሞክረውት ነገር ማያውቁት ነገር ካለ ወይ ደስ ማስባቸውን ነገር ካለ እሱም ለመፈጸም ነው ፕሮግራሙ። ይህ ነው አነሳሱ። ምን ምላሽ እሳገኘሽ እስካሁን የወለሽ አንዱ ሆኖት አለ በዩቱብ መተላለፍ ከጀመረ እና ነው የመጀመሪያ እንደዛ አይነት ሲሳሪ በራሴሽ ኢንቨስትመንት ነው በራሴሽ ሁሉ ነገር ነው። እና ይሄኛው እንደ ሙከራ ነው ያረኩት። መጀመሪያ ነገር ፊልም ሰሪ ነኝ እንጂ ዩቱብ ደግሞ ሌላ አይነት አሰራር እና አንድ ስድስት ሰርቼ መጀመሪያ ይህን ነገር ማየት ይፈልጋል አፕታይት አለ ወይ? አዎ አፕታይት ካሉ ከተባለ በስነስርዓት ቁጭ ብዬ ሀብዬ በጣም ኦርጋናይዝ ብዬ ይቀጥላል ብዬ ነው የተነሳሁት። ሰው አይሶስ ደግሞ ይህ ምናምን ካለ በዛው ለማቆም ነበረ እና እስካሁን ግን እኔ አሏችን በጣም ከጠበቅኩት በላይ በጣም ከጠበቅኩት በላይ ጥሩ ጥሩ ፊድባክ ነው ያገኘ ነው እና በቃ፣ ለመቀጠል እኔም ሙሉ ቡድናችንም በጣም ተነሳስተን ደስ ብሎን በቃ በጣም ኢንካሬጅንግ ነበር። ለምን እውነት ለመናገር ሁሉ ሰው ስራ ይሰራል አይደለም? ሁሉ ሰው አሪፍ ይመስለዋል እነሱ የሚሰሩት ስራ ህዝብ ላይ ሲቀርብ ነው የሚታወቀው የሆነ ተቀባይነት እንዳለው እንደሌለው አይደል እና የፈለግኩት አሪፍ ሆኖ ተመልካቹ ካልፈለገው ምንም ጥቅም የለውም። ስለዚህ ለሶስት ወር ፈተና ብል ነበረ የሰራ ነው አንድ ወር አልፎታል። እኔ በሞክለ የአንድ ወሩ ፊድባክ በቂ ነው ለመቀጠል ባይ። በጣም የሚገርም አቀራረብ ተመልክቻለሁ ወይም ማጨራረስ ልበለው። በእያንዳንዱ ዝግጅት መጨረሻ እንግዲህ ከወደዳችሁት ይቀጥላል ካልወደዳችሁትም ንገሩኝ በጣም አሁን የምትገልጸውን ነገር የሚመስል ሰዎቹን በቀጥታ እንዲሳተፉ የራሳቸውን እንዲያደርጉት የሚጋብዝ አቀራረብ ተመልክቻ አለሁኝ በጣም ቀና ቅርብ የሆነ ስሜት ነው ያየሁት። አይዳ አንቺ ግን ቀለል አድርገሽ ነገርሽን እንጂ በተለይ ከጊዜው ጋራ ቅድም እንዳልሽው የየቡድን ነገር ይጎላበት ብዙ አስከፊ ነገሮች የሚታዩበት ጊዜ ውስጥ አንዱ ስለሌላው የማወቅ እድሉንም ወትሮ በቀላሉ ሊያውቅ የሚችለውን ሁሉ እየቀነሰው አንዱ ከሌላው ጋር በሌላ አይን የሚታይበት መንገድ እየገነነ የሄደበት ነው እና ምናልባት ከሩቅ እንደሚመስል ከዛ አንጻር ፋይዳው ከፍ ያለ ይመስለኛል። እንዲሁ እንደው እንግዳ ሰው ጋብዤ ለማየት ብቻ ሳይሆን እሱን የሚመስል ሰው በተለየ ስሜት ለካ እኔን እንደሚያይኝ ሰው አለ እስኪል ድረስ የሚወስድ ሆኖ ነው የታየኝ። እሱ ላይ ምን ትናለሽ? ቴንክዩ። በጣም ይኸውልህ፣ እንደዛ አንዳንድ ጊዜ እንደዛ አይነት ስታወራ በጣም በጣም፣ ቴንክዩ ፎር ወት ስትል ለምን እሱ ነው ሀሳቤ ግን አንዳንድ ጊዜ ከበድ አድርገህ ደግሞ እንደዛ ስታወራው ደግሞ የሆነ የትምህርታዊ ነገር እንዳይመስለው መጀመሪያ እንፈራ ነበር። ገባ መል ለምን በቀለል ያለ መንገድ ጋር ከሱ ጋር ስትገናኝ ማለት ነው። ሁሌ ነው እኔ በእነዚህ ፊልሞች ትታዩ እንጂ በህይወት ሙከራ ሁሉ አይቸዋለሁ ዩዝ ሊ ማታቆሉ ስትገናኝ ቀጥታ ወደ ከባድ ነገር ያለ የምታወራው ስለ ጨዋታ ነው የምታወራው፣ የሆነ ቀለል ያለ ነገር የምታወራው። ያኔ መሰረቱ ከሆነ በኋላ ወደ ከባድ ነገሮች ማየት ትችላለ እና ልክ እንዳልከው ብዙ ጊዜ በቃ እነሱ እኛ የምንባባለው ነገር የሁለት ሰው ሳይታወቅ፣ የሁለት ሰው ሳይወያይ ነው እና

ላቂ ይሄ ሰው ጣጣቢ ነው፣ ና ና ምናምን ትላለህ እንጂ ያ ሰው ልክ እንደኔ ልክ እንዳንተ ሙሉ ኑሮ አላቸው፣ ምኞት አላቸው፣ ባላላቸው ሚስት አላቸው፣ ልጆች አላቸው፣ ህልም አላቸው። ይኖ እነሱ መጥፎ ቀን ያጋጠመችዋል ልክ እንደኛ እና አንዳንድ ጊዜ በቃ ሰውን እንደ ሙሉ ሰው አለማየት ባህል አለ እኛ ሀገር ከባ እና እሱን ነገር ትንሽ እንኳን ያስበል ለእኔ በቃ ማድረግ አለብኝ አርጋለ ላለው። ኢትዮጵያዬን ስታዘጋጂ አንቺ ከአሁን በፊት በሙያው ያሰለጠንሽውን ሌላ ባለሙያ ዩቱብ ላይ ያለ እሸቱን የዶንኪ ቲዩብ የሚያዘጋጀውን ስታነጋግሪው አስተያየቱን ስትጠይቂው እንደውም ስታስተምረኝ የኖረች ሰው ነችና ትልቅ ክብር ነው የሚሰማኝ ብሎ ነበር እና ለዝግጅቱ ምን ያህል እንደተጠነቀቅሽ በአድማጭ በተመልካች ዘንድ የሚኖረው ተቀባይነት ትልቅ ቦታ እንደሰጠሽው ነው የሚያሳየው። መጀመሪያ ነገር ከማውጣት በፊት አለ የነገርኩት ከጀመርኩት በኋላ ነው። ለምን መሰለሽ? መጀመሪያ የእውነት የራስን ስህተቶችን ሰርቼ ማይፈልገ ነበር። ለምን አዲስ አዲስ አዲስ ፕላትፎርም ነው ለእኔ እና እኔ በመሰል የፎከስ ግሩፕ በጣም ፎከስ ግሩፕ አድርጋለሁ። ህዝብን ግን ፎከስ ግሩፕ ስታርግ አሁን የረሳሁት ምንድነው መሰለ አንድ ሰው መተ ይሄኛውን ነገር ገምግመ ሊስትረው ሙሉን ያየዋል። እዚ ዩቱብ ለካረስቸዋለሁ ግማሽ ሆ ጀምሮ ነው የሚያቋርጠው ስለዚህ ኦሬዲ በፎልስ አነስ አጀማመር ነው ፎክስ ክፍል ያሰባሰብበት ግን እኔ ሪሊ ሪሊ ሁሉ ሰው የመከረኝ በትልቅ ሚዲያ በምንምናምን ጦሸሽ ነው ማስጀመር ያለብሽ ነው የተባልኩት። ግን የእውነት ማይፈልግ ነበረ እኔ እንደ መሳሌ ሰርቸው ምን ያህል ስህቶች እንደሚኖሩ ምን ያህል ኢምፓክት እንደሚኖረው እሱ በጣም ግጽ ሆነልኝ። ና እሴ ደግሞ በሁለት አመት ተኩልስ ያደረገው አኮምፕሊሽመንት በቃ እንኳን በኢትዮጵያ በማንም አገር ደረጃ በጣም ይደነቅም። ስለዚህ እሱ አክሴስ እያለኝ እንዴት አድርጌ ነው ደውዬ ማላማከረው? ገባ ምን ለምን በቃ ፊልም ፊልም ላይ ጎበዝ ነገሩ ያው አያለው በምንም ዩቱብ፣ ደወል ደስ የሚል አይዋሽ ገባሽ መጣ ወዲያው ታቋለ በቃ ወደዱት አልወደዱት፣ የት ሀገር ወደዱት፣ ስንት ደቂቃ አዩት። በጣም ደስ የሚል አልጋሪድም ነው፣ ገባ ማለት ስለዚህ የእሱን ምክር አለመቀበልማ በጣም የሚገርም ሁሉም የተለያየ ችሎታ አለው አይደለም ስለዚህ

ስለ ፕላትፎርሙ ኢንጀነራል ብዙ ጥሩ ነገሮች የተገጣጠሙ ይመስላል አይዳ። በአንድ በኩል እንዳንቺ አይነት ሰው መሆንን ይፈልጋል የሌላ ሰውን ስራ በቦታው ያ ሰው ባለው ቦታ ያለውን ጥሩ ነገር ማየት መቻል አንድ ትልቅ ነገር ነው። ሁለተኛ አንቺ በስራ ላይ ያሰለጠንሽ መሆኑ ገና ከመነሻው ማወቅሽ፣ ግጥምጥሞሹ ብዙ ነው። ግን ያን ደግሞ አክብሮ የሚጠይቅ ሰው ይፈልጋል። ሳይንቁ ያለውን ጥሩ ነገር አይቶ ፈልጎ መሄዱ ለልጁም የተለየ ስሜት እንዲያድርበት ያደረገ ይመስላል። ግን ይህን እንደው ወደ አንድ ሌላ ርዕስ በወስድ፣ ደጋግመሽ ስለ ዩቲዩብ አልጎሪዝም ጠቅሰሻል። አንዳንድ ጊዜ ጥሩ ስራ መስራት ብቻውን በቂ ያልሆነበት ጊዜ ላይ ደርሰናል። አረ በጣም ለተለዩ ምክንያቶችም አንዳንድ ነገሮች ገነው ይወጣሉ። ጥሩ ነገሮችም ጥሩ ስራዎችም ገነው የሚወጡትን ያህል አንዳንዴ በትክክለኛው ጫማ መራመድ እንደሚባለው ሁኔታዎች አመቺ ሆነው መገኘታቸው ከይዘቱ ጥራት እኩል አስፈላጊ ነውና የምትገቢበትን በር ወሳኝ ስለሆነ እስኪ እሱ ጋር የታዘብሽውን በአጭር ጊዜም ቢሆን ደግሞ እንደ ባለሙያም ከርቀትም ከምታውቂው ጋር አዛምጅልን። ያል መከረኝ ሰው የለም ይሄ ነገር ጥሩ ስራ እንደዚህ ሰርተሽ ለፍተሽ ማለት ነው። በየሚዲያው ማታጭ ወይ ምናምን ላይ ሰው አይን እንዳይኖሩ ማድረግሽ በጣም የደደብ ስራ ነው። ስንት ሚሊዮን ሰው ብሎኛል እኔ አልሰማም ያልኩት ለምንድን ነው? ወሰደ አገሪ ደግሞ ለማነሳሳት አምስት ሺህ በቂ ነው፣ ሁለት ሺህ በቂ ነው ብዬ እሱን ማመነት ፈልጌ ነበረ። አሁን ስንገር ካል ምንም ጥርጥር ሚያስፈልገውን ያህል አይን ወደዛ ጃሪክ ማድረግ አለበት ለማንቀሳቀስ ። ስለዚህ ጥሩ ስራ ካለ ፕሮሞሽን እና አሁን ይህን የመከረኝ ሁሉ እንደሚፈቃቀለው ይቅርታ ጠይቄያለው ግን መሞከር እፈልጋለው ብዬ ነው። ግን በግዴታ ነው የሆነ ነገር አይቶ ተጠረሰው። ሌላ ደግሞ ሌላ ትልቅ ነገር ያልገባኝ ነበር በፊት ዝም ብሎ አንዴ ከፈት አድርጎ ሳይሆን ዩቱብ አንዴ ሙሉውን ካየኸው ሙሉ ኤፕሶዱን ካየኸው በቂ አንድ አስራ አምስት ሺህ ሰው ሀያ ሺህ ሰው እንደዛ ካየለ ማንቀሳቀስ ይጀምራል። አሁን ይሄ ኢምፕሬሽን ይባላል ዩቱብ አንተ ሆም ፔጅህን ስትከፍት ያሳያል የሆነ ስዕል ይሄኛውን ማየት ፈልጋለሁ ወይ ብሎ ኦኬ እሱ ኢምፕሬሽን ይባላል። መጀመሪያ ስንጀምረው በእኛ አቀብ ማለት ነው በእኛ ኢሜሎች በእኛ ምናምን ወደ ሀምሳ ሺህ ኢምፕሬሽን ነው ዩቱብ ያወጣው። እሺ አሁን ሰው ከገፋ በኋላ በአምሳ ሺ ወደ ዘጠኝ ሚሊዮን። ስለዚህ ኤክስፐርቶቹ እንዳሉት ጥሩ ስራ በቂ አይደለም፣ ጥሩ ስራ እና ሰው ያንን ነገር አይኑ እንዲያሸበት ማድረግ አለብ። ስለዚህ እሱን ሀርድ ዌይ ተምሬያለሁ። እሱንም አውቅ ጥሩ ነበር። በሁለት ሺ ሰው ሶስት ሺ ሰውን ትንሽ ማንቀሳቀስ ይችላለ፣ ግን ጊዜ ይፈታል። እንደዚህ ነው ዩቱብ ደስ የሚለው ማሞገር ማይቻልበት። ስለዚህ እሱ ራሱ ቻለንጁ ደስ የሚል ነገር አለው። ገባሽ? የምንወያየው ከታዋቂዋ የፊልም ባለሙያ ከአይዳ አሸናፊ ጋር ነው። በተለይም ደግሞ በቅርቡ ስለጀመረችው ኢትዮጵያዊ የዩቱብ ዝግጅት ዘለግ አድርጋ ብታናለች። ግን አሉላ አይዳ ማን ለሚሉ አድማጮቻችን ደግሞ እስቲ ወደኋላ ሄደሽ ኢትዮጵያ ነው የተወለድሽው፣ ከዚያ የአሜሪካን ሀገር ነው የተማርሽው፣ ከዛ ኢትዮጵያ ተመልሰሽ ነው እየሰራሽ ያለሽው። እስቲ ለአድማጮቻችን አውጌ። ጥሩ አድርገዋል። ያው ቱልዴ እናያድገዜ ኢትዮጵያ ነው ግን ያው በደርግ ትርምስ ጊዜ ስላደግኩኝ ብዙ ጊዜ ዲአንግስ ጊዜ እንደሚደረገው ወደ አዳሪቱን ተልኬ እኔ አዳሪ ትምህርት ቤት የገባሁት በስምንት አመቴ ነው። አሁን እኮ ልጅን አስራ አራት አመት አስራያት በስምንት አመት እ በጣም ልጅ ነበር። አዳሪ ትምህርት ገብቼ ዩኒቨርሲቲ ጨርሼ ኒውዮርክ ፕሮፌሽናሊ ለአንድ አስር አመት ሰራሁን። ከዛ አባቴ አንፎርናት ታመመ አዲስ አበባ ነበረ ከሱ ጋር ለመሆን አዲስ አበባ መጣው። እሱም አንፎርናት አረፈ በዛው ቀረው በዛው ቀረው። ስለዚህ አሁን እድሜ ከፍያ ሲመጣ ኦልሞስት ግማሽ ወቴ ወይ ኖ፣ አይገርስ ግማሽ ሞተን ግማሽ አሜሪካ ነው። ግን አይ፣ ሁለት አመት ቆይቻለሁ ኢትዮጵያ። በቃ ይሄ ነው የሚመስለው። ያው ብዙ ስራ ተሰርቷል። እንግዲህ ግን አይዳ አሸናፊ በቃ ፊልም ሰሪ ናት፣ እናት ናት፣ ልጅ ናት። በጣም ሰፖርት የሚያደርጉኝ ወላጆች ነበሩኝ። የፈለግኩትን ነገር እንዳጠና ምንም አልገደቡኝም። የፈለግኩትን እንደሆን ምንም አልገደቡኝም። አይ ቲንክ እሱ እንደዛ አይነት ማስተዳደግ የሚሰጥ ነጻነት አለ እሱ ነጻነት ሲሰጥ ደግሞ ግዴታ ማባከር እንደማትችል ይሰማል፣ ነው ስለዚህ በቃ ይንጀር ወደ ኢትዮጵያ ከመመለስሽ በፊት ትምህርት ቤት ከጨረስሽ በኋላ አሜሪካን ሀገር በተለያዩ በፊልም ኢንዱስትሪ ውስጥ እንደውም የሚታወቁ የሚታወቁ ስራዎችን ሰርተሻል። እስኪ ወደሱ ሱ ደግሞ መለስ አድርጊልኝ። ሁለት አይነት አፈራራ ፊልም ስኩል ስትማሪ ፊልም ነው እንዲመሳንት ትፈልግ ዩ ويزك فيديو من ما <laughs> <laughs> <and> <laughs> I know. you So I got to produce that one. I knew, and so a feature film films produced. Quite Uh So maybe Coen Brothers get the most famous one. was one to do that? I was a music video supervisor. He uh, Jive Records Record company, but and that of course was <laughs> the art and they and music videos but ግዴታ ብር ለመስራት ነበር የምንሰራቸው ከብሪትኒ ስፒርስ ዘዩ ዊል ስሚዝ ባክስትሪት ቦይዝ በዛ ዘመን ያሉ ሚዚክ ቪዲዮዎች ሚዚክ ቪዲዮዎች ምናምን ሰርቻለሁ። ሱፐርቫይዘር የሀያ ሰላሳ ዓመት ውስጥ ስራ ዝርዝሩ በጣም ብዙ ነው። ግን በቃ ስም ለመጥራት ያህል የሚታወቁ ስሞች ለማለት ያህል And as <laughs> in the first <laughs> you know, you know, i like, I'm just <laughs> you But like and No, but I'm you. You know, for the multinational Coca-Cola, Coca-Cola, and Lovely, B. Miller, like i so sad you. the Naked Man, the film I did, Ethan Cohen, a highlight for me. ኢንኢትዮጵያ የኛ እዛ ሀይላቸሚ እንጂ በጣም ብዙ ስራዎች አሉ ደስ ዘኛ አሉላ አሜሪካን ሀገር በፊልም ስራ ውስጥ በተሰማራሽበት ጊዜ ነጮች የሚበዙበት እንደመሆኑ አንቺ ጥቁር ሰው ሆነሽ ምን የደረሰብሽ ነገር አለ ምን የሚሰማሽ ነገር ነበር ወይ ተብላ ስትጠየቅ አይዳ አንድ ቃለመጠይቅ ላይ ነው የሰማሁት ኢትዮጵያ ማደጌ ነው መሰለኝ፣ ምንም የሚሰማኝ ነገር አልነበረም። አዎ ያ ሁላችን ከኛ በላይ ማንም ለምንድሉ ነገር አለለ እሱ እስከነበሳች እንደ በሽታ ያልገብቶብኝ ነበር። አሁን ትልይ ሰልጥኝ ያለው አለው ምንም አልመሰለኝም። በአይኖ ማለት ያለብኝ ከባድ ነበር፣ ግን እውነቱን ለመናገር እንደምንም እንደምንም አልቆጠርኩትም። ምንም አልመሰለኝም። እኔ አይ ቲንክ እኔ በዛ እድሜ ማለት ነው። አሁን ሁሉ ነገር አሪፍ ነኝ ለማለት ሳይሆን በዛ እድሜ አይ ዶንት ቲንክ የፈለገው ዘር የፈለገው ምናምን ከኔ ያህል በዛ ሰዓት ስክሰስፉል ያለ ሰው ብዙም አላውቅም። በእኛ እድሜ ምና ምንም አይመሰለኝም። በልጅም ያውለው አሁን ፖይንት መለስ ማድረግ ማድረግ አለብኝ። ሁሉ በቃ እንደ ኢትዮጵያ እዚህ አለም ላይ ሰው የለም። ቢሆንም እንደዛ አይባልም ምናም ማለት ጀምር ያለው ልጅ ጋር አይ ቲንክ ብዙ ሰው በዛ ጊዜ ወጣ፣ በዚህ ጊዜ የወጣ ሁሉም ሪሌት ያደርጋል ይሄን ነገር ምንም አንስለን በምንም ምንም ነጥ ነው። አንድ ጥያቄ አለችኝ ኔ አይማ ከዚህ በኋላ ምንድን ነው ሀሳቧ ከኢትዮጵያ ይሄ ከዚህ ከአዲሱ ፕሮጀክቶች በኋላ ምንድን ነው የምታስቢው? ኢትዮጵያ ይህን በደንብ ማሳደግ እፈልጋለሁ። ከዛ በኋላ አንድ ፊልም አለ ወደ አስር አመት የኖርኩበት በጣም የታወቀ አበሻ ደራሲ ነው። ከልጆቹ ጋር ተስማምተን በአንዳንድ ነገር ትንሽ የተወያየን ነው፣ ግን አይ ቲንክ ትልቁ የህይወቴ ሥራ ብዬ ማም ነው ገና እሱ ፊልም ነው። ስለዚህ አይ ቲንክ ፊልምነትነቴ መቼም አይጠፋም። እነዚህ የዩቱቦቹንም ማሳደግ እፈልጋለሁ። ዋናው ማሳደግ የምፈልገው የእውነት ለእኔ ፋን ናቸው ለመሥራት የእውነት ምክንያት ይሰጠኛል ማላቀውን→ማላውቀውን ሰው ለማግኘት የእውነት ምክንያት ይሰጠኛል፣ ለመሞከር የልብስ አጣቢዋና ጓደኛዋን ልጆች በጣም በጣም የተመሰጥኩበት ዝግጅት ነው። አንድ እድል ከሰጣችሁኝ ደግሞ አይሲ እንዴት አንደኛው ላይ የተለያዩ ምግብ ማስበላቸው ሰዎች አሉና እንዴት ኦርቶዶክስ ነሽ ይህን ታስበያለሽ ምናምን ተብያለ እና እኔ ቄቶችን ጠይቄ

እንጂ ሁሉ የምታቀሙ ሁላችሁ የምታውቁት መጽሐፍ ነው ብዬ ገምታለሁ። ፍቅር እስከ መቃብር አይደለም አይዟችሁ። እና በጣም በጣም መወደው ደራሲ ነው እና ወዶ መጽሐፍ ነው። ግን እስከምጠርስ ከባለቤቶቹ ጋር ብዙም አላወራሁም። ግን የምመኘው በቃ እንደገና ተመልሼ ፊቸር ፊልሞች ለመስራት ነው። እንግዲህ የመጽሐፉን ስም ትነግሪናለሽ? ከዘጋ በኋላ ነገር እንግዲያው፣ አሉላ አንድ ነገር ማድረግ እንችላለን። አድማጮቻችንን ስለየትኛው ይሆን የምታወራው እስኪ የምትጠረጥሩትን ንገሩን ማለት እንችላለን። እኔ ደግሞ ባለቤቶቹን አስፈቅጄ ስሙን መጥራት እንደምትል፣ እስቲ ካቪን ደግሞ እጠራዋለሁ። ያኔ ደግሞ ይጠራ። ግሩም ነው። በቀጠሮው አልገብተን ነው የምንለየው። አይዳ የመጽሐፉን ስም መልሳለት ነግራችሁ፣ እናንተ ደግሞ ግምታችሁን ልታደርሱን። ይኸው ድሉ ተከፍቷል። የትኛው መጽሐፍ ሊሆን ይችላል ብላችሁ ትገምታላችሁ? የቱ ቢሆንስ ትደሰታላችሁ? የትኛውን መጽሐፍ ፊልም ሆኖ በምስል ልታዩ ትጓጓላችሁ? ግብዣውን አቅርበናል። ቆንጅት ትክክል። አሉ ላይ የአንድ ነገር ግን ብንጨምር ደስ ይለኛል። አዲስ አመት 2016 እየመጣ ነው። አይዳ አሸናፊ፣ እንደዚህ በየጊዜው በገጠርም በከተማም አብራ በምታሳልፍ በኢትዮጵያዊ ዝግጅትም በየኛም በጉዞም አብራው ለኖረችው ህዝብ፣ ለሀገሯ ምን ትመኛለች ለአዲሱ አመት? በጣም ቀላል ነው። በቃ ሰላም፣ ሰላም፣ ሰላምና አንድነት በቃ

አይዳ ደርዝ ያለው ግሩም ወግ ነው ያጫወትሽን። ይሄን ውይይት የተከታተሉ አድማጮቻችን በያሉበት የሚነጋገሩባቸው በርከት ያሉ ቁም ነገሮችም ነበሩ። የሚቀጥሉ ፕሮግራሞቻችን የምናመጣው ጥያቄም እንዲጸነስ ምክንያት ሆነሻል። አይዳ አሸናፊ እውቅ የፊልም ሰው፣ የፊልም ባለሙያ፣ ዛሬ ደግሞ በዩቲዩብ ኢትዮጵያ በሚል ድንገት ያገኘሽውን የማታውቂውን ሰው ሕይወት ለመጋራትም የሚጋብዝ ፕሮግራም ነው የጀመርሽው። ለሚሳካ ባያያዙ ያስታውቃል የበለጠም እንደሚሄድልሽ ተስፋ አድርጋለሁ። ዛሬ እንግዳችን ሆንሽ ከኛ ጋር ላደረግሽው ቆይታ እናመሰግናለን። መልስ እናገኝሻለን። እኔም እጅ እየነሳው ነው። በጣም አመሰግናለሁ። እናመሰግናለን አይዳ።